በሁለተኛው የዓለም ጦርነት ዘመን እንደ ጎርጎሳዊ ጳተር ከ1941 እስከ 45 ማለት ከ1933 እስከ 1937 ዓ ም ድረስ ለአምስት ዓመታት በዘለቀው በሁለት ቡድኖች በተከፈለው የዓለም ጦርነት ናዚያውያን ጀርመኖች በትክክል ቁጥሩን ለማስቀመጥ አዳጋች ቢሆንም በሚሊዮን የሚቆጠሩ ይሁዲዎች ጭካኔ በተሞላበት በጅምላ መገደላቸው የታሪክ ማህደር የዘከረው ነው። ዛሬ ጀርመን እና እስራኤል ቂም በቀልን እና ጥላቻን አስወግደው ለልማትና እድገት የትብብር ውሎች በመፈራረም እየሰሩ ይገኛሉ። የዛሬ ዕለት በዓለም አቀፍ ደረጃ እየተዘከረ ሲሆን በአዲስ አበባም የሁለቱም ሀገሮች አምባሳደሮች በተገኙበት በአፍሪካ ኢኮኖሚክ ኮሚስዮን የስብሰባ አዳራሽ ተከናውኗል። ዕለቱን በሚመለከት የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን ያስተላለፉትን መልእክት መነሻ በማድረግ በዚህ መሰል ጉዳዮች ላይ ድርጅቱ ያለውን መመሪያ በአጭሩ ያሰሙት አስተባባሪው ፋርኬን ሃንስ Rejecting any denial of the Holocaust as a historical event. <laughs> የተባበሩት መንግስታት፣ በዚህ ላይ ያሳልፈው ውሳኔ በሙሉ ድምፅ ካለ አንዳች ማወላወል ነው። ማናቸውም በሰው ልጅ፣ በማህበረሰብ፣ በእምነት፣ በዘር የትም ቦታ ቢሆን ቅስቀሳ ማካሄድን አጥብቆ ያወግዛል። ይህንን ዕለት አስመልክቶ የጀርመን አምባሳደር ያላቸውን አስተያየት ገልጸዋል ዮሃሺም ሽሚድ። ጀርመን በዓለም ከተለያዩ መንግሥታት ጋር በትብብር ይሠራል። ነገር ግን ከእስራኤል ጋር ያላት ትብብር የሚያጠያይቅም አይደለ፣ የተለየ ባሕሪያትን የተለበሰ ነው። በዚህ መድረክ ላይ እንደተገለጸው ሁሉ ያለፈውን መርሳት የለብንም። ነገር ግን መርሳት አለብን በማለት ብቻ أرات نتو بما ترغ ترستوال بلن ماكو ما يدلم إيه يهي يعني بكي يدلم يالفون مرسات مالت عبرن بتببر لتشعال هيواتو سنسرعنا Not <applause> forgetting about the past means that we have to work together for a better future. The Ethiopian Israeli ambassador was a በበኩላቸው የሚገልጹት አሁን ጀርመን ና እስራኤል በጣም የጠበቀ ግንኙነት ነው ያላቸው። ምክንያቱም የእስራኤል ሕዝብ ይቅርታ ጀርመኖች እስከጠየቁ ድረስ ና ያንን ያለፈውን እያስታወስን ለወደፊቱ ምን መገንባት አለብን በአንድ ላይ ብለን ነው የምናስበው ከጀርመኖቹ ጋር ና በጣም ጥሩ ያሉን አላይስ የምንላቸው ኢሮፕ ውስጥ የጀርመን ገቨርመንት ነው። በጣም ለእኛ ጋር ቆመው ነው አሁን አንታይሰሚቲዝምን የሚዋጉት ወይንም ደግሞ እንዲህ አይነት ነገር እንዳይፈ ስለፈጠር ቻንስለሯም ሌሎችም ብዙ ነው የሚያስተምሩ ስላለፈው እና ወደፊት እንዲህ አይነት ነገር እንዳይመጣ ከእስራኤል ጋር ያላቸው ግንኙነት ከእኛ ጋር ያላቸው ግንኙነት በጣም የጠበቀ ነው ብዙ ነገሮችንም ቅድም እንዳልኩት አብረን እንሰራለን ከጀርመኖቹ ጋር ምክንያቱም በዛ ነው ሰው ደህና ነገር ማምጣት የምንችለው ሰውን በማስተማር ብለን እናምናለን እና ግንኙነታችን በጣም የጠበቀ ነው ጌታቸው ተድላ ይልጅ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ